የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስፔስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት ዝግጅታችን አሁን ጀመረ። በባህር ዳር ከተማ የሚገኙ በርካታ ወላጆች ልጆቻችን ወደ ትምህርት ቤት እየላክን አይደለም አሉ ውሰዱ ወደ የቤታችሁ ብለው ደወሉ። ከዛ ሄደን እኛም አመጣናቸው። ከዛ ወዲህ ከዛ በኋላ ግን እኛም ስጋት ስላለብን ከአርቡ ብዙዎቻችን ወደ ትምህርት ቤት መላክ አልቻለም። የሰማችኋቸው በባህር ዳር ከተማ የአሜሪካ ድምፅ ያነጋገራቸው ወላጆች መካከል አንዷ የሆኑትን ነው። በኋላ ላይ በዚህ ጉዳይ ላይ በአብይ ርስ ሙሉ ዘገባውን ወደ እናንተ የምናደርስ ነው የሚሆነው። ማክሰኞ መስከረም 28 2017 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የአሜሪካ ድምፅ የምሽቱ ዝግጅታችን አሁን ጀመረ። አስማማየ ነው እያስተናገድኳችሁ እስከ ምሽታው አራት ሰዓት ድረስ አብሬያችሁ እቆያለሁ። ለዓለም ዜናዎቹ የደን ቀረመው እዚያ አብራኛለች። የስቱዲዮ ቅንብሩን ደግሞ ንጉሥ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም እንዲሁም በፌስቡክ አትዮ አማሪክ ላይም በቀጣይ እየተከታተላችሁ ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ወደ ዓለም ዜናዎች እንለፍ። ሄደን ጠብቃችኋለች። ጤና ስጥለኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ለምሽቱ የያዝናቸውን አርእስተ ዜናዎች እናስተዋውቃችሁ። በእርዳታ ሰራተኞች ላይ በሚደርስ ጥቃት ምክንያት የተባበሩት መንግስታት ድርጅት ለአማራ ክልል የሚሰጠውን እርዳታ ለማቋረጥ እያሰበ መሆኑ ተመለከተ። ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ ሰራዊት ከፍተኛ አመራር ላይ ማዕቀብ ጣለች። የህዝቦላ ምክትል ኃላፊ ቡድኑ የተኩስ አቁም ጥረቶችን ይደግፋል አሉ። የሚሉት እና ሌሎች ዜናዎችን ወደ እናንተ እናደርሳለን በእርዳታ ሰራተኞች ላይ በሚደርሰው ጥቃት ምክንያት የተባበሩት መንግስታት ድርጅት ለአማራ ክልል የሚሰጠውን እርዳታ ለማቋረጥ እያሰበ መሆኑ ተመለከተ። በአማራ ክልል በእርዳታ ሰራተኞች ላይ እየደረሰ ያለውን ጥቃት ተከትሎ የተባበሩት መንግስታት ድርጅት የምግብ እርዳታ አቅርቦትን ጨምሮ የሰብአዊ ስራዎችን ሊያቋርጥ እንደሚችል ሮይተርስ የተመለከተውና ሁለት ዲፕሎማቶች ያረጋገጡት ረቂቅ የውሳኔ ሀሳብን አመልክቷል። ሮይተርስ በዚ ዙሪያ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው ታሰናቷለች። እንደ አውሮፓውያን አቆጣጠር በ2024 የመጀመሪያዎቹ ስድስት ወራት ብቻ አምስት የእርዳታ ሰራተኞች መገደላቸውን አስር ሰራተኞች የአካል ጉዳት እንደደረሰባቸው እና አስራ አንድ የሚሆኑ ደግሞ ባልታወቁ አካላት መታገታቸውን የመንግስታቱ ድርጅት በነሐሴ ወር እንዳዘጋጀው የሚያመለክተው ረቂቅ የውሳኔ ሀሳብ ሰነድ ያመለክታል። በድርጅቱ ሰራተኞች ብቻ እንዲታይ መዘጋጀቱን የሚያሳይ ምልክት ያረፈበት ይህ ሰነድ እንዳሰፈረው የመንግስታቱ ድርጅት በክልሉ የሚያካሄዳቸውን የእርዳታ ስራዎች ለጊዜው የማቆሙን ሀሳብ በከፍተኛ ሁኔታ እያሰበበት ነው። ሆኖም መንግስታዊ ያልሆኑ ድርጅቶችና ለጋሽ ተቋማት እርምጃውን መቃወማቸውን በውሳኔ ሀሳቡ ዙሪያ የተደረጉ ውይይቶችን በቅርብ የሚያውቁ ሶስት ምንጮች ተናግረዋል። ድርጅቱ የሚሰጠውን እርዳታ ካቋረጠ በአማራ ክልል የምግብ እርዳታ ጠባቂ የሆኑ ከሁለት ነጥብ ሶስት ሚሊዮን በላይ ሰዎች ህይወት ለአደጋ እንደሚጋለጥ ማንነታቸው እንዳይገለጽ የጠየቁና ውሳኔውን የሚቃወሙ ሁለት ለጋሽ ሀገራትና አንድ መንግስታዊ ያልሆነ ተቋም ለሮይተርስ ገልጸዋል። የአማራ ክልል ከ36 ሚሊዮን በላይ ሰዎች የሚኖሩበት ሲሆን ከጎረቤት ሀገር ሱዳን ጦርነት ሸሽተው የሚሰደዱ በሺዎች የሚቆጠሩ ስደተኞችም የመጀመሪያ መጠለያ ነው። የውሳኔ ሀሳቡን ያዘጋጀው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰነዱን ለጋሽ ሀገራትን፣ መንግስታዊ ያልሆኑ ድርጅቶችንና የድርጅቱን ሰብአዊ ተቋማት ላካተተው የኢትዮጵያ ወኪል ሰብአዊ ተቋማት ቡድን ያጋራ ሲሆን በጉዳዩ ላይ ምላሽ እንዲሰጥ የቀረበለትን ጥያቄ ውድቅ አድርጓል። የኢትዮጵያ ፌዴራል መንግስት ቃል አቀባይ የውጭ ጉዳይ ሚኒስትርና የአማራ ክልል ባለስልጣናትም ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። የተባበሩት መንግስታት ድርጅት ሰብዊ እርዳታ አስተባባሪ ራሚዝ አላክባሮቭ ለሮይተርስ በሰጡት ምላሽ ግን በእርዳታ ሰራተኞች ላይ የሚፈጸመው ግድያና እገታ ሰባዊ ሰራተኞች ስራቸውን እንዳይሰሩ አቅም እያሳጣቸው መሆኑን ገልጸው በዚህ ምክንያት የተቸገሩትን የማህበረሰብ ክፍሎች ደህንነታቸው በተጠበቀና በተቀናጀ መንገድ መድረስ የሚቻልበት መንገድ እስኪፈጠር ድረስ እርዳታ በአግባቡ እየደረሰ አይደለም ብለዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ፣ ዩናይትድ ስቴትስ። በአንድ የሱዳን ፈጥኖ ደራሽ ሰራዊት ከፍተኛ አመራር ላይ ማዕቀብ ጥላለች። ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ ኃይሎች መሪ አልጎኒን ሀምዳን ዳጋሎ ሙሳ ላይ በሰሜን ዳርፉል ዋና ከተማ በኤልፋሽር የደረሰውን ጥቃት ጨምሮ የፈጥኖ ደራሽ ቡድኑ በሱዳን በሚያካሄዳቸው እንቅስቃሴዎች እንዲሁም የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችን በመግዛት ሂደት ባላቸው ተሳትፎ በዛሬ ዕለት ማዕቀብ መጣሏን አስታውቃለች። የሀምዶክ ድርጊቶች የፈጥኖ ደራሽ ጦር ቡድኑ ጭካኔ በተሞላበት ሁኔታ በሲቪሎች ላይ የሚፈጽሟቸውን የጦር ወንጀሎች፣ በሰው ልጆች ላይ የሚፈጸሙ ወንጀሎች፣ የዘር ማጽዳትና ጦርነትን ማቀጣጠልን ያካትታል ሲል በዩናይትድ ውጭ ጉዳይ ቢሮ ቃል አቀባይ ማቲው ሚለር በመግለጫቸው ላይ አስታውቀዋል። ከዩናይትድ ስቴትስና ከሌሎች አጋሮች ሀገራቶች የሚሰጣቸውን ማስጠንቀቂያ ከመተግበር ይልቅም የሱዳን ፈጥኖ ደራሽ ቡድንና ተባባሪ ሚሊሻዎች ወሲባዊ ጥቃትንና አረብ ባልሆኑ ቡድኖች ላይ ያነጣጠሩ ጥቃቶችን ጨምሮ አሰቃቂ ድርጊቶችን መፈጸማቸውን ቀጥሏል ሲል መግለጫው አክሎ አስታውቋል። መግለጫው አያይዞም በሱዳን የጦር ኃይልና ፈጥኖ ደራሽ ቡድኖች መካከል በተከሰተው ጦርነት አስር ሺዎች እንዲሞቱ እንዲሁም ደግሞ አስራ አንድ ሚሊዮን ዜጎች በሀገር ውስጥና በውጭ ሀገራቶች እንዲፈናቀሉ ምክንያት በመሆን ከፍተኛ ውድመት አስከትሏል ያለ ሲሆን የሱዳን ዜጎች የሲቪል መንግስት ተመስርቶ ሰላምና ፍትህን ማግኘት ይሻሉ ብሏል። ይህ የዛሬው እርምጃም ግጭትን በቀጣጠሉት ላይ ኃላፊነትን ለመጫን የሚደረግ ቀጣይነት ያለው የዩናይትድ ስቴትስ ጥረት መሆኑንም እና ቀጣይነት ያለው ግጭትን ለማስቆም ሰላምን ለመደገፍ ዩናይትድ ስቴትስ ያሏትን አማራጮች በሙሉ የምትጠቀም መሆኑን ያመላክታልም ተብሏል። የሂዝቦላ ምክትል ኃላፊ ቡድኑ የተኩስ አቁም ጥረቶችን ይደግፋል አሉ። የሂዝቦላ ምክትል መሪ ናኤም ቃሰም በሊባኖስና እስራኤል ድንበር እየተባባሰ የመጣውን ግጭት ለማርገብ ሂዝቦላ የተኩስ አቁም መደረጉን ይደግፋል ሲሉ በዛሬ ዕለት አስታውቀዋል። የሂዝቦላው ምክትል መሪ በቴሌቪዥን በተላለፈው ንግግራቸው የሊባኖስ የፓርላማ አፈ ጉባኤ ናቢ በሪ ጦርነቱን ለማስቆም ያደረጉትን ሙከራ ጠቅሰው አመስግነዋል። ይሁን እንጂ እስራኤል ዛሬ ማክሰኞ በደቡብ ምዕራብ ሊባኖስ አዲስ የምድር ጦር ጥቃት ሰዓት ያወጀ ሲሆን በቤይሩት በዳሂ አካባቢ የአየር ድብደባ ማድረጓንም ቀጥላለች። ቃሰም አክለው ሄዝቦላ በተደራጀ ሁኔታ አሰቃቂ ድብደባዎችን ተወጥቷል ሲሉም ተናግረዋል። ከስምንት ቀናት በፊት እስራኤል በሊባኖስ ላይ መውሰድ የጀመረችው የምድር ጦር ጥቃት የተገደበ በአንድ አካባቢ የተወሰነና ኢላማ ያለው ተልእኮ ነው ስትል እስራኤል ተናግራለች። የእስራኤል ጦር በዛሬው የአየር ድብደባ የሄዝቦላ የጦር መሪና በሊባኖስና በኢራን መካከል በሚደረገው የጦር መሳሪያ ልውውጥ ውስጥ ተሳታፊ የሆነውን ሱሄል ሁስኔን መግደሉን አስታውቋል። በአጸፋው ሄዝቦላ በሰሜናዊ እስራኤል ሀይፋ ከተማ ላይ ሮኬቶች መተኮሱን ሲገልጽ እስራኤል በበኩሏ በርካታ ሮኬቶችን አምከኛለሁ ብላለች። በመጨረሻም ፕሬዚዳንት ጆ ባይደን ወደ አንጎላና ጀርመን ሊያደርጓቸው የነበሩ ጉዟቸውን አዘግይተዋል። የዋይት ሀውስ ቃል አቀባይ ኬረን ጃምፒየር በዛሬው ዕለት ባወጡት መግለጫ በሀገር ውስጥ ሄሪኬን ሚልተን የተሰኘው ከአውሎ ንፋስ ጋር የተቀላቀለው ዝናብ ሊያደርሰው ከሚችለው አደጋ ስጋት አኳያ በተጨማሪም ባለፉት ሳምንታት ሄሪከን ሄለም በደቡብ ምዕራብ ዩናይትድ ስቴትስ ላስከተለው ጉዳት ዝግጅትና ምላሽ ለማድረግ ፕሬዚዳንቱ ወደ ጀርመንና አንጎላ ሊያደርጓቸው ይዘዋቸው የነበሩ የጉዞ እቅዶችን ማራዘማቸውን አመልክተዋል። ባይደን በፕሬዝዳንትነት ዘመናቸው ለመጀመሪያ ጊዜ ወደ አፍሪካዊቷ ሀገር አንጎላ ሊያደርጉት ይዘውት የነበረውን እቅድ፣ በነዳጅ ዘይት ሀብቷ የላቀችው አንጎላ ዩናይትድ ስቴትስ ከቻይና በተቃራኒው በአፍሪካ የያዘችውን ግዙፍ የመሰረተ ልማት ፕሮጀክቶችና በሀገሪቱ ላይ ያላትን ትኩረት ያመላከተ ነውም ተብሏል። ባይደን የአፍሪካ ጉዟቸው አንጎላን ቀዳሚ አድርገው መምረጣቸውም በነዳጅ በበለጸገችው ሀገር ላይ አሜሪካ ያላትን ትኩረት አመላክቷል። ባይደን የስራ ዘመናቸውን ሊያበቃ ጥቂት ወራቶች ሲቀሩት ከመጭ እሁድ እስከ ማክሰኞ ድረስ ሊያደርጉት አቅደውት የነበረውን የጉብኝት መርሃ ግብር በማዕድን በበለጸጉ የአፍሪካ ሀገራት ከአንጎላ የአትላንቲክ ውቅያኖስ ወደብ ሉቢቶን የሚያገናኘው ላይ 1300 ኪሎ ሜትር የባቡር ሐዲድ የሚያድስና ግዙፍ ብሔራዊ ፕሮጀክትን መጎብኘትን ያካተተ ነበር። የሉቢቶ ኮሪደር የሚሰኘውና በግሪጎሪያኑ 2026 እንደሚጠናቀቅ የሚጠበቀው ይህ ፕሮጀክት ከዲሞክራቲክ ኮንጎና ዛምቢያ የማዕድን ማውጫዎች የሚመጡ መዳብና ኮባልት ማዕድናትን ጨምሮ ለዓለም ምጣኔ ሀብት ቁልፍ የሆኑ ማዕድናትን ለማጓጓዝ ቁልፍ የሆነ ፕሮጀክት መሆኑም ተገልጸዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ለቀሪ መርሃ ግብሮች ወደ አስማማው መልሳችኋለሁ። ኤደን ለዓለም ዜናዎች አመሰግናለሁ። እኛ አድማጮቻችን የተከታተላቸው የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ምሽቱን እያስተናገድኳቸው ያለው ታስማማየ ነው ነኝ። የዌብ ና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው ናት። የምሽቱ ዋና አዘጋጅ ቆንጅታዬ አሁን ማህበራችሁ እንድትቆዩ እንጋብዛለን። ቀጥታው ወደ ምሽቱ አብይ ርዕስ እናልፋለን። ባለፈው ሳምንት መጨረሻ አርብ ዕለት በከተማ ውስጥ በሚገኝ አንድ ትምህርት ቤት የተከሰተውን የቦምብ ፍንዳታ ተከትሎ ስጋት የገባቸው የባህርዳር ከተማ ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ገልጸዋል። የአሜሪካ ድምፅ ያነጋገራቸው የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙላለም አቤ ባለፈው አርብ በአድቬንቲስት አንደኛና ሁለተኛ ደረጃ ትምህርት ቤት በተፈጸመ ጥቃት አንድ መምህርና ሁለት ተማሪዎች ላይ ጉዳት ደርሷል ብለዋል። ጥቃቱን ተከትሎ ትናንትናና ዛሬ በከተማ በሚገኙ ትምህርት ቤቶች ገብተው የሚማሩ ተማሪዎች ቁጥር መቀነሱንም አክለው ገልጸዋል። ሆኖም ትምህርት ቤቶች በጸጥታ ኃይል እንዲጠበቁ ውሳኔ በመተላለፉ ወላጆች ልጆቻቸውን እንዲልኩም ጥሪ አስተላልፈዋል። በአሜሪካ ድምፅ የዘጋጀውን ዘገባ እንግዶ ወልዴ እንደሚከተለው አቅርበዋል። የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ ዓለም አቤ ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ባለፈው አርብ በአንድ ትምህርት ቤት አካባቢ የተፈጸመውን የቦምብ ጥቃት ተከትሎ ባለፉት ሁለት ቀናት ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ተናግረዋል። ከመስከረም ሰባት ጀምሮ ጥሩ እንቅስቃሴ ነው የነበረው። አባይ ማዶ አድቬንቲስት ትምህርት ቤታችን ላይ በተከሰተው ክስተት እንደኛ ተቋም ያለን ነው ግንበማ ከትምህርት ቤት ውጭ ነው። ልጅቷ በሽጉጥ ተመታለች፣ ሕይወቷ ተርፎልናል። ከትምህርት ቤቱ አጥር ውጭ ወደ ትምህርት ቤቱ ውስጥ ቦምብ ተወርውሯል። አንዲት ሕጻንና ቤት መምህራችን ንጣሪው ትንሽ ወጥቷቸዋል። እነሱም ወዲያውን ሕክምና ወስደው ከሕክምና ወጥተዋል። በዚህ ምክንያት እንግዲህ እዛውን ቀን የባህር ዳር ከተማ የነበረው እንቅስቃሴ ትንሽ ተስተጓጉሎ ውሏል። ስለዚህ እነዚህ አይነት ድርጊቶች የመማር ማስተማሩን አስተጓጉሎብን ቆይተዋል። ወላጁ ወዱ አይደለም ከድንጋጤ ልጆችን ደህንነት ከመጠበቅ አኳያ ነው። አርብ ዕለት ስለሆነ ኢንሲደንስ ቅዳሜና እሑድ ትምህርትም ስለሌለ በእኛ ዕለት ትናንትና በአንዳንድ ትምህርት ቤቶች ተማሪው በተገቢ መንገድ ያለመምጣት ችግር ነበረ። እነዚህም ተዘዋውረን አይተናል። በሁሉም ትምህርት ቤት ሳይሆን አንዳንድ አልፏ ከስጋት የመነጨ ነው። በእርግጥ የመንግስት ትምህርት ቤቶችም ጠበቅ ነው፣ የተማሪ ቁጥር አልመጣም ነበረ። ይህንን በተገቢ መንገድ ትናንትና ከሚመለከታቸው ጋራ ተነጋግረ፣ በዛሬ ዕለት የተማሪው አመጣት የተሻለ ሆኗል። ስለዚህ ቀስ በቀስ በነበረበት ይመለሳል ብለን ነው እየሰራን ያለ ነው አራት ልጆቻቸውን ድል ችቦ በሚል አንደኛና መለስተኛ ደረጃ ትምህርት ቤት እንደሚያስተምሩ የገለጹ ልልና ስማቸውን በደህንነት ስጋት ምክንያት በይፋ እንዳን ጠቀስ የጠየቁን አንድ ከተማዋ ነዋሪ ፍንዳታው ከተከሰተ በኋላ ልጆቻቸውን ወደ ትምህርት ቤት አለመላካቸውንና ለመላክም ከፍተኛ ስጋት እንዳደረባቸው ገልጸዋል ወደ ቤት ብለው ደወሉ። ከዛ ሄደን እኛም አመጣናቸው። ከዛ ወዲህ ከዛ በኋላ ግን እኛም ስጋት ስላለብን ከአርቡ ልጆቻችንን ወደ ትምህርት ቤት መላክ አልቻለን። ያው የጸጥታ ሁኔታ አሁንም ስጋት ስላለ አስፈሪም ስለሆነ እኛም ልጆቻችንን ወደ ትምህርት ቤት መላክ አልቻልንም። በባህር ዳር ከተማ የግል ትምህርት ቤቶች ማህበር ስራ አስኪያጅ የሆኑት አቶ መንገሻ ተፈራ በግል ትምህርት ቤቶችም ዝቅተኛ ቁጥር ያለው ተማሪ እንደተመለከቱ ተናግረዋል። ትምህርት ቤትም ክፍት ነው መምህራንም አሉ እዚያው ነው የሚውሉ ስራ ቦታ ነው የሚውሉ ግን ወላጁ ያው ባለው ስጋት መሰረት ስለፈራ ተማሪውን አስቀረ እንጂ መምህራን አሉ በተመሳሳይ የደህንነት ስጋት ስማቸውን በምስጢር እንድንይዝ የጠየቁን አልፋ በሚባል የግል ትምህርት ቤት የሚያስተምሩ ወላጅም ካለፈው አራት ቀን ሁለት ሺህ አስራ ሰባት ጀምሮ ልጃቸውን ትምህርት ቤት እንዳላኩ ተናግረዋል ትናንትም ዛሬም አላኩም ሁ ልጃቸውን አስተምሮ ይላሉ ዳኩ ይላሉ ኃላፊነት የሚወስዱ ሰው አለ ወይ? አካላ የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ ዓለም አቤ ዛሬ ከከተማው ከንቲባና ከሌሎች የትምህርት ማህበረሰብ አባላት ጋር ውይይት ማድረጋቸውን ገልጸው መንግስት ትምህርት ቤቶች በፀጥታ ኃይል እንዲጠበቁ በመወሰኑ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ጥሪ አቅርበዋል። እንደ ከተማ አስተዳደር ከንቲባው ባለበት በደንብ የጸጥታ የትምህርት ቤቶች የጸጥታና የደህንነት ጉዳይ መጠበቅ አለበት በሚል አቋም ወስዷል። በዚህ ከንቲባችንም ኮሚትድ ሆነው ስራውን በተገቢ መንገድ እንዲጀመር አቅጣጫ በሰጡት መሰረት ትምህርት ቤቶቻችን አካባቢ አሁን የጸጥታ መዋቅር በደንብ እየተጠበቀ ነው። አሁንም ልጆችን ይላክልን፣ መላክም አለበት። ትምህርት ቤቶችን እንጠብቃለን፣ ግዴታው ነው። መንግስት እነዚህን ትምህርት ቤት ሰኪርድ ማድረግ ከትምህርት ቤቱ ማህበረሰብ ጋር በመሆን ትምህርት ቤቶችን ሰኪርድ ማድረግ መጠበቅ ግዴታ ስለሆነ ይህንን ሪቨርስ እናደረጋለን ብዬ አስባለሁ። ሪቨርስም እየሆነ ስለሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን መስከረም 26 ቀን 2017 ዓ ም ባወጣው መግለጫ በባህር ዳር ከተማ የሚፈጸመው በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንዳሳሰበው ገልጿል። የአሜሪካ ድምፅ መግለጫውን መነሻ በማድረግ ያነጋግራቸው የኮሚሽኑ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ሁሉም አካላት ሰላማዊ ሰዎችንና ሲቪል ተቋማትን ኢላማ ከማድረግ እንዲቆጠቡ ጠይቀዋል። የአማራ ክልል ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን በተለይ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት በክልሉ ከሁለት ነጥብ አምስት ሚሊዮን በላይ የሚሆነው ተማሪ ከትምህርት ገበታ ውጭ የሆነው መቆየቱን ገልጸው ዘንድሮም አምስት ሚሊዮን ተማሪዎች አልተመዘገቡም ብለዋል። ባለፈው ዓመት ወደ ስድስት ሚሊዮን ተማሪዎች እንመዘግባለን ብለን አቅደን እቅዳችንን በጸጥታ ችግሩ ምክንያት ስናስተምር የከረምነው ከሶስት ነጥብ ስድስት ሰባት ሚሊዮን አካባቢ የማይበልጥ ነው። በዚህ ዓመት የባለፉት ዓመታት ባክሎግ በቅዳቸው ውስጥ አካተን ሰባት ሚሊዮን ተማሪዎችን እንመዘግባለን ብለን ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ሰባት ሚሊዮን ተማሪዎችን እንመዘግባለን ብለን ያቀርነው ነው። አሁን አፈጻጸማችን ወደ ሁለት ሚሊዮን አካባቢ ነው ያለው። ይህም ተወስዶ ሲታይ እቅዱ ሀምሳ ፐርሰንት መድረስ አልቻልንም። ገና ነን። አሁንም የተማሪ ምዝገባ አሁንም አለ። ተማሪዎቹ እየተማሩ ነው። ሁሎ ወንደ ዚህ ክልሉ ላይ ያለው የጸጥታ ችግር በርካታ ትምህርት ቤቶች የተማሪ ምዝገባውን በተሟላ መንገድ ማስሄድ ስላልቻሉም ጭምር ነው። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በሁለት ሺህ አስራ ስድስት የትምህርት ዘመን ከፍተኛ ውጤት ያስመዘገቡ ተማሪዎችን በሸለሙበት ወቅት ባስተላለፉት መልእክት በትውልድ ላይ የሚደርሰው ጉዳት ከጉዳቶች ሁሉ የከፋ ጉዳት ነው ማለታቸውን የአማራ ሚዲያ ኮርፖሬሽን ዘግበዋል። አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አበይ ርዕስ ወደ እናንተ ደረሰ። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ጉዳይ ባለፉት ሶስት ቀናት በተለያዩ ወለጋ ወረዳዎች በቀጠለ ግጭት ቢያንስ ስድስት ሰዎች መገደላቸውን መገለጹን የተመለከተው ነው። በምዕራብ ወለጋ ዞን በሚገኙት ቤቂና ቆንዳላ ወረዳዎች እንደዚሁም በቄለም ወለጋ ዞን ሳጃ ወላሊ ወረዳ በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል በአገረሸው ግጭት ባለፉት ሶስት ቀናት ቢያንስ ስድስት ሰላማዊ ሰዎች ተገልለዋል ሲሉ ነዋሪዎች ገለጹ። ሰዎች የተገደሉትም የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት ኃይሎች በወሰዱት እርምጃ ነው ያሉት ነዋሪዎች ድርጊቱን ጎንነዋል። በጉዳዩ ላይ ከኦሮሚያ ክልላዊ መንግስትና በየደረጃው ካሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎችን ኢላማ አያደርጉም በማለት አስተባብለዋል። ለታጣቂው ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ አክሎ የገለጹት አቶ ኃይሉ ጉዳያቸው የሚጣራውም ህግን በተከተለ መንገድ መሆኑንም ተናግረው ነበር። ፀሐይሉ በዚህ ጉዳይ ላይ ተከታዩን አዘጋጅታለች። በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙት ቤጊና ቆንዳላ ወረዳዎች እንደዚሁም በቄለም ወለጋ ዞን ሳጀ ወለል ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ሰሞኑን ውጊያ መካሄዱን ነዋሪዎች ጠቅሰዋል። በተለይ ካለፈው አርብ መስከረም 24 ቀን 2017 ዓ ም ጀምሮ በተካሄደው ውጊያ ስድስት ሰላማዊ ሰዎች ተገሏል ሲሉ ነዋሪዎች ጠቅመዋል። ተጠናክረው ቀጥሏል ያሉት ውጊያ ስጋት እንዳሳደረባቸውም አመልክተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅ ተጠየቁ አንድ የምዕራብ ወለጋ ዞን ቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱት ከሟቾቹ መካከል የእርሳቸው ቤተሰብ አባል እንደሚገኙበት በመጥቀስ ተከታዩም ብለዋል። ሟች ወንድማችን ነው። ትናንትና ጠዋት ላይ ከቤቱ ወሰዱት፣ ከዛም ገደሉት። ፖለቲካዊ ንክኪ የለውም። የሁለት ልጆች አባት ነው። አርሶ አደር ነው። ትሁትና ሰው አክባሪ ስለሆነ በአካባቢው ኅብረተሰብ ዘንድ ይወደዳል። የሰፈሩ ሰዎች የእድር ሰብሳቢ አድርገው ሾመውታል። ከዚህ ውጭ ከታጣቂው ጋር ምንም ግንኙነት የለውም። አሁን ባለቤቱና ሌሎቹ ወንድሞቹ የአካባቢውን የመንግስት አካል ለምን እንደተገደለ ሲጠይቁ የሸኔ ደጋፊ ነው፣ ያበላቸዋል፣ መረጃ ይሰጣቸዋል፣ እናም ሸኔ ነው የሚል መልስ ነው የተሰጣቸው። እውነታው ግን ተቃራኒ ነው። አንድም ቀን ከቤቱ ውጭ አድሮም ሆነ ከታጣቂው ጋር ንክኪ ኖሮት አያውቅም። ነገር ግን የአካባቢው ሚሊሻ በግል ጉዳይ ከእነሱ ጋር ካልተስማማ በሐሰት ይጠቁሙብሃል። የጸጥታው ኃይል ደግሞ የአካባቢው ነዋሪ ስላልሆነ ሳያጣራ እርምጃ ይወስዳል። የእኛም ወንድም በዚህ ነው ሕይወቱ ያለፈው። እኛ ለመንግስት የምናቀርበው አቤቱታ ማንም ሰው ጉዳዩ ከተጣራ በኋላ ተጠያቂ እንዲሆን እንላለን። ምክንያቱም በድንገት ከሰው ጋራ ከተጋጨ ስም ለጥፎ ብክ ነው ለአደጋ የምትጋለጠው። በዛው በምዕራብ ወለጋ ዞን ቤጊ ወረዳ ሰሞኑን የቀጠለው ግጭት ቢያንስ አንድ ሰላማዊ ሰው ተገሏል ሲሉ የወረዳ ነዋሪ መሆናቸውን የገለጹት አቶ እንድርስ ጀማል ተናግረዋል። ጅብሪል በላቸው ለመጀደሙ እጅታ ከፈርቶ ለፋ ሟች አቶ ጅብሪል በላቸው ይባላል። የመሬት ልኬት ባለሙያ ሲሆን ከ2011 ጀምሮ በሙያው እያገለገለ ይገኛል። አሁን በእድገት ወደ አመራር አድገሃል ሲሉት የትምህርት ዝግጅቴም ሆነ የፖለቲካ ብቃቴ ለአመራር አያበቃኝም፣ በሙያዬ ላገልግል ብሎ እንቢታውን አሳየ። ከዛ ለሊት ስምንት ሰዓት ገደማ ለቅዳሜ አጥቢያ ለጥያቄ ትፈልጋለ ተብሎ ተወስዶ ጠዋት ሬሳው በቤቱ አካባቢ ተገኘ። የአንድ ልጅ አባት ነው። በጣም ከባድ ነው። በእኛ አካባቢ የሚደረገውን መንግስት በትኩረት ተከታትሎ መፍትሄ እንዲሰጠን እንማጸናለን። በጣም ችግር እየፈጠረብን ያለው የኦሮሞ ነጻነት ሰራዊት በአካባቢው ይንቀሳቀሳል። ትንሽ ሚሊሻው ወይም የአካባቢው ባለስልጣን የተናገረውን ቃል ደግመን ከጠየቅን የጠላት አጀንዳ ነው ተብለን እንፈረጃለን፣ ኢላማ ውስጥ እንገባለን። ስለዚህ የበላይ የመንግስት መዋቅር በየዞኑ ወረዳና ቀበሌዎች አካባቢ ያለውን ችግር መመልከት አለበት። ህዝቡ ከፍተኛ ውጥረት ውስጥ ነው። ነዋሪዎቹ ባሰሙት ቅሬታ ላይ ከምዕራብ ወለጋ ዞን ከቤጊና ቆንዳላ ወረዳዎች አስተዳዳሪ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቄለም ወለጋ ዞን ሳጆ ወለል ላሎ ገለታ ቀበሌ ውስጥም ተመሳሳይ ችግሮች መፈጠራቸውን ነዋሪዎች ገልጸዋል። ለደህንነታቸው ሰግተው ስማቸውን እንዳይጠቀስ የተጠየቁት ግለሰብ ለአሜሪካ ድምጽ በስልክ እንደተናገሩት የሸኔ ደጋፊዎች ናቸው ተብሎ ጉዳት የደረሰባቸው አሉ በማለት ለአሜሪካ ድምጽ ተናግረዋል። ጠዋት ወደ መኖሪያ ቤታቸው ገብተው ሶስት ሰዎችን ለሸኔ መረጃ ሰጥታችኋል፣ መንገድ አሳይታችኋል ተብለው ተገለዋል። ሶስቱም ተማሪና እያረሱ ቤተሰቦቻቸውን የሚረዱ ናቸው። አሳዛኙ ክስተት ደግሞ የአካባቢው ነዋሪ ከሆነ አንድ ግለሰብ ጋር በወሰን ተጣልተው ጉዳያቸው ፍርድ ቤት ነው ያለው። ሰውየው ልጆቹን ለመጉዳት ብቻ አስበው ለጸጥታው አካል የሸኔ አባል ናቸው ብሎ መረጃ ሰጣቸው። እነሱም ለማስረዳት እንኳን ጊዜ አልሰጧቸውም፣ ወዲያው እርምጃ ተወሰደባቸው። እኛ አሁን የጸጥታ ኃይሉን ቀርበን ለማናገር ሞክረናል። መረጃ ደርሶን ነው ብለው ነገሩን። ይህን አይነት ግድያ ተባብሷል። ህብረተሰቡ ስጋት ውስጥ ነው። አርሶ አደሩ ወጥቶ ማሮ ላይ መስራት፣ ከደጃፉ መቀመጥ፣ ተማሪዎች ወደ ትምህርት ቤት መሄድ ስጋት ሆኖባቸው፣ መፍትሄ ያተን ነው በአስቸጋሪ ሁኔታ ውስጥ ያለው ነው። ከነዋሪዎቹ በተነሳ ቅሬታዎች ላይ ከቄለም ወለጋ ዞን አስተዳዳሪ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ከሚመለከታቸው የክልል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎች ኢላማ አያደርጉም በማለት አስተባብለዋል። ለታጣቂው ቡድን የሎጂስቲክ ድጋፍ የሚያደርጉና መረጃ የሚሰጡት ሰዎች እንደሚ ያዙ አክሎ የገለጹት ጉዳያቸው የሚጣራው ህግን በተከተለ መንገድ ነው ማለታቸው ይታወሳል። በሌላ በኩል የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰማኮ በኢትዮጵያ በግጭት አውዱ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከተው ሮቡ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ አመት ሪፖርት በነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ ኮሚሽኑ በድጋም ጠይቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። በተለያዩ የወለጋ ወረዳዎች በቀጠለ ግጭት ቢያንስ ስድስት ሰዎች መገደላቸው መገለጹ የተመለከተውን የፀሐይ ዳምጠውን ዘገባ ነበር። ተከታትላ የተመለስ ነው። አሁን ወደ ቀጣዩ የምሌላው የትንታኔ መጽሄት ዘገባ አልፋለሁ። ባለፈው ሰኞ በጀልባ ተሳፍረው ከየመን ወደ ጅቡቲ በመጓዝ ላይ ሳሉ ባጋጠማቸው ችግር የተነሳ ለእልፈት የተዳረጉ፣ ከአደጋው በህይወት የተረፉ እንዲሁም የት እንደደረሱ ያልታወቁ ፍልሰተኞችን በሚመለከት ባለፈው አርብ መዘገባችን ይታወሳል። ከተከሰተው አደጋ በህይወት ተርፈው ጅቡቲ ውስጥ ሀዩ በምትባል ቦታ ከተጠለሉት መካከል የአፋን ኦሮሞ ባልደረባችን ጃለኔ ገመዳ አንዱን አነጋግራለች። ስሙን እንዳትገልጥ ጠይቆ የሆነንም እንደሚከተለው ነግሯታል። ስንሳፈር መንግስት ነው ያሳፈረን፣ የየመን መንግስት ማለት ነው። እዛ ሀራ የምትባል ከተማ አለ እዛ ላይ ሰው እያዛል። ከዛ ተመልሶ ወደዚህ ይጫናል ወደ ጀቡቲ ማለት ነው። ስንት ትሆን አላችሁ? እዛ ከየመን የተጫናችሁት? ከየመን የተጫን አንድ እስር ቤት ውስጥ የነበር ሁለት መቶ አምሳ ሰው ነበረ። ወደ አምሳ የምጠጉት ደግሞ መቶ የተጨምሩት አለ በአንድ ጀልባ ነበር። ሌሊት ነው መቅሪ አካባቢ ነው ከዛ የተነሳን አደጋው ደግሞ ያጋጠመን ዘጠኝ ሰዓት አካባቢ ነው፣ ጠዋት እስከ አስራ ሁለት ሰዓት ያው ውሃ ውስጥ ነበር። በግዳይ ነው እንጂ በውጀታ ሚጫን የለም። እነሱ ደግሞ እየያዙት እስር ቤት ያስገባሉ። ከዛ አንድ ጀልባ ላይ ሶስት መቶ እየጫኑ ከዛ ይመልሳሉ። እስር ቤት ከእስር ቤት ነው የወጣ። ምን ያህል ነው የታሰርከው? አምስት ቀን አንድ ወርም እየቆየ ያለ ያው በብዛት እዘ ተጠራቅሞ ስለምጫ ነው። ሶስት የምጠራቀም እንቀምጣለን። ከዛ በአንድ ነው የምጫ ነው እና እንደዛ ወደ ጅቡቲ ስትቃረቡ ነው አደጋ የተፈጠረው? እስቲ ግለጽልኝ። ወደ ጅቡቲ ስንቀረብ ማብራት ይታያል እንጂ ባህሩ በጣም ሩቅ ነው። ከባህሩ ለመውጣት ራሱ በጣም ከባድ ነው፣ በጣም ሩቅ ነው። ችግሩ የተፈጠረው ሌሊት ነው ቀን ነው? ሌሊት ሌሊት ዘጠኝ ሰዓት ላይ ሰበቡ ደርሳችኋል፣ ከዚህ በላይ መርከብ መህል አይችልም ተብሎ ነው የመነው። በመጀመሪያ ለራስ ወርዶ አሳየን። ስወርድ እሱ ውሃው እነሱ መዋኘትም ስለሚችሉት በቃ ውሃው ቅርብ ነው መስለው ወርዶ ያሳየን ጊዜ በቃ ደርሰናል ብለን ወረን። ከዛ ትንሽ ነበሩ እንዲያሉት ከውጭ መብራት እያበሩ ሌሊት ስለሆነ አይታይም። ወዴት እንደሚሄድ ሰው ባህር ውስጥ ስለሆነ፣ ከዛ ውጭ ላይ ወጡት መብራት እያበሩ ነው። ያንን መብራት እየሄደ ነው ሰው እየዋኘ የሚሄደው። ሳይዋኙ እዛ የቀሩ አሉ ብለህ ታምናለህ? አዎ ብዙ ሰው አለ፣ ብዙ ሰው አለ። ቢያንስ የወጣው አሁን መቶ አስር ከሆነ እንጂ ከዚህ በላይ አልወጣም ሰው፣ ሌሎቹ የሉም። ብዙ ሰው ነው የቀረ። ያው ጅናዛም ሬሳም ይወጣል እነዛ አይተናል። ግን ብዙ ደግሞ ያልታያል ባህር ውስጥ የቀረ ማለት ነው። ከህግ ውጭ ሰው የሚያመላልሱ ሰዎች ውሃ ውስጥ እንዲወጡ አስገድደው ገፍትረዋቸው ነው ይላሉ። ይሄ የገፈተረን ሰው የለም። ከዛ የጫንን በመንግስት ስለሆነ መንግስት ስለሆነ የያዘን የመንግስት ነው እንጂ የግል አይደለም። አውርዶን ደግሞ አመለጠ። ካወረደ በኋላ ሰውን እንኳን እንዳይረዳ ሰውን አራግፎ የጨረሰ ጊዜ አመለጠ። የሆነች ጋራ ነበረች። ያን ጋራ ላይ ሰው ተሰብስቦ እዛ ላይ የጮኸ ነበረ። ሌላ ጀልባ ነው መቱ ቢያንስ አንድ ሃምሳ ሰው የሚሆነው ያተረፈን። እንደገና ደግሞ ሰው ከዛ ወጥቶ እዚህ ሲመጣ እዚህ ቀይ መስቀል አለ። ቀይ መስቀል በብዛት ሰው አይቀበልም። ከባህር የወጣ ውሃው ጨው ስለሆነ ሕክምና ያስፈልጋል። ሁለት ከሦስት ቀን ተቀምጦ ከዛ በኋላ አሁን የታመመ ሰው አለ። እኛ የወጣን ሰርተን ራሳችን ለመለወጥ ነው እንጂ ችግር ለመፈጠር አይደለም። ያው ጭንቅላታችን ተረብሿል። በዚህ ሁኔታ እንደዚ አደጋ ላይ መውረቃችን በጣም ረብሾናል። እዛ ከደረሳችሁ ምግብ ምናምን አገኛችሁ? ምግብ እየለመን ነው የሰው በር እየደበደብን፣ አምስት ቀናችን ነው አምሰጠን፣ ማን አለ ዝህ የለም ምንም የለም። ብርም ጃችን ላይ የለም። እስካሁን ራሱ ህይወታችን ትንሽ እንኳን ልቆይ እያደረን ያለን ለምንን ነው፣ ምንም የረዳን የለም። አሁን ያላችሁበት ቦታ ማነው ያመጣችሁ? ሶስት ሰዓት ደን በእግራችን ነው ወደዚህ የተመለስ፣ ሜዳ ላይ ዘንብለን ከተማ ውስጥ ነን። ምንም ሚባል ሀዩ ሀዩ ሚባል ህዝቡ አሁን አንድ ላይ አይደለንም። ሁሉም በየመንገዱ ተለያይቷል። ወደ ሀገርም ደግሞ የተመለሰ የእኛ ጓደኞች አሉ። መንግስት ይሄን ነገር ድጋፍ እንድታረጉልን፣ ድምፅ እንድትሆኑልን ነው የምንፈልገው። ብዙ ስቃይኛ ላይ እየደረሰ ነው። ከየመን ወደ ጅቡቲ በጀልባ ተሳፍረው ሲመለሱ ከተከሰተው የመስጠም አደጋ በሕይወት የተረፈ ተሳፋሪ ለጃንሌኒ ገመዳ ስለአደጋው የነገራትን ነው። ቀደም ሲል ወደ እናንተ የደረሰው ወደ ቀጣዩ ዘገባ አልፋለሁ። በኢትዮጵያ ለ5.6 ሚሊዮን ሕጻናት የፖሊዮ ክትባት የመስጠት ዘመቻ ተጀመረ። በኢትዮጵያ 5.6 ሚሊዮን ለሚሆኑ ሕጻናት የፖሊዮ ክትባት የመስጠት ዘመቻ መጀመሩን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። ዘመቻው በክትባት እጥረት ምክንያት በልዩ ልዩ የአገሪቱ አካባቢዎች የተከሰተውን የፖሊዮ በሽታ ለመቆጣጠር ያለመ ነው ተብሏል። በትናንትናው እለት በተጀመረው ዘመቻ በአማራ ክልል ከአራት ሚሊየን በላይ ህጻናት ተደራሽ እንደሚሆኑ የክልሉ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምፅ ተናግሯል። በተቋሙ የህብረተሰብ ጤና አደጋዎች ምላሽ ባለሙያ አቶ ሀይሉ አያሉ በሰጡት ቃለ መጠይቅ በክልሉ ያለው አለመረጋጋት በክትባት ተደራሽነት ላይ እክል ሊፈጥር እንደሚችል ተናግረዋል። ሆኖም ለሚመለከታቸው አካላት ሁሉ ዓላማችን ለማስረዳት ለማስረዳት አገልግሎቱን ለማዳረስ እንጥራለን ብለዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በማኅበራዊ ትስስር ገጹ ላይ ባወጣው መግለጫ ዛሬ መስከረም 27 2017 ዓ ም ለ56 ሚሊዮን ሕፃናት የፖሊዮ ክትባት የመስጠት ዘመቻ መጀመሩን አስታውቋል። የዘመቻው ዓላማ በክትባት እጥረት ሳቢያ የተከሰተውን የልጅነት ልምሻ በሽታን ስርጭት ለመቆጣጠር መሆኑን ጠቁሞ የክትባት ዘመቻው በአዲስ አበባ በአፋር በአማራ በጋምቤላ ክልሎች እና በኦሮሚያ ክልል ደግሞ በሸገር ከተማ እንደሚሰጥ አመልክተዋል እድሜያቸው ከአምስት ዓመት በታች የሆኑ ሕፃናት እንደሚከተቡ መግለጫው ያሳያል በተያያዘ ዛሬ በተጀመረው የክትባት ዘመቻ በአማራ ክልል በአራት ቀናት ውስጥ ከአራት ሚሊዮን በላይ ሕፃናትን ለመከተብ መታቀዱን የክልሉ የህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምፅ አስታውቋል በተቋሙ የህብረተሰብ ጤና አደጋዎች ምላሽ ባለሙያ አቶ ኃይሉ አያሌው በሰጡት አስተያየት በተቀመጠው መርሃ ግብር መሰረት እቅዳችንን ለማሳካት የሚያስፈልገው ዝግጅት ተደርጓል ብለዋል። ወደ አራት ሚሊዮን አንድ መቶ አርባ ስምንት ሺ ሁለት መቶ ሰላሳ ሰባት እድሜያቸው ከአምስት አመት በታች የሆኑ ህጻናት፣ ከዚህ በፊት ተከተቡም አልተከተቡም ሁሉም ለዚህ ታላሚ ናቸው። በመደበኛ ክትባትም ይሁን በዘመቻ ከዚህ በፊት ቢከተቡም ባይከተቡም ታላሚዎች ናቸው። ይህን ያህል ህጻናት እድሜያቸው ከአምስት አመት በታች የሆኑ ተደራሽ ይሆናሉ ተብሎ ታቅዷል። የተለያዩ ስራዎች ሲሰሩ ቆይተዋልና ሁሉም ህጻናት ታላሚ የሆኑት በዚህ ጊዜ ተደራሽ እንዲሆኑ የተለያየ ስራዎችን ተደራሽ የምናደርግበት መንገድ እየሰራ ቆይተናል። ብዙ ሂደቶችን ሄደናል። ወደዛ ዝርዝር ውስጥ አልገ የሃይማኖት አባቶችን ሌሎችም ተሰሚነት ያላቸው ሌሎችንም ባሳተፈ መልኩ የንቅናቄ መድረኮችንም ለማካሄድ ተሞክሯል። ተደራሽ ለማድረግ ማለት በተቀመጠው የጊዜ ገደብ ውስጥ በሁሉም የክልሉ አካባቢዎች ለሚገኙ እድሜያቸው ከአምስት ዓመት በታች ለሆነ ህጻናት የክትባት አገልግሎቱን ለማዳረስ በምናደርገው ጥረት እንቅፋቶች ሊገጥሙን ይችላሉ ብለዋል። የመጀመሪያው ፈተና ራቅ ባሉ አካባቢዎች ካለው የመንገዶች አስቸጋሪነት ጋራ ሁለተኛው ደግሞ ከክልሉ ወቅታዊ የጸጥታ ሁኔታ ጋራ የተያያዘ መሆኑን አስረድተዋል። የክትባት ዘመቻው እክል እንዳይገጥመውም አላማችንን በማስረዳት ለመንቀሳቀስ አቅደናል ብለዋል። የግጭት ኖርም ባልኖርም የጤና ባለሙያ ስራው ምንድን ነው? የጤና አገልግሎት ለታላሚ ማህበረሰብ መስጠት ነው። የግጭት መካከልም ቢሆን የጤና አገልግሎት ይሰጣል። ስለዚህ የሄደበትን አላማ በዛ አካባቢ ላሉ አካላት አላማውን በማስረዳት የሄደበትን የጤና የሚፈለገውን ክትባት መስጠት፣ ሌሎችንም የጤና አገልግሎቶች እየሰጠን ስለሆነ ከሚመለከታቸው ጋራ የማግባባት ስራ በመስራት እነዚህን ህጻናት ተደራሽ ማድረግ ዋናው አንደኛው የሚጠበቀው እሱ ነው። ዋናው ትልቁ ምንድን ነው? ለምን እዛ ላሉ አካላት መስጠት ነው የሄድንበትን ዓላማ። እዚህ ምንድን ነው ችግር? ስላለ ነው። ምንድን ነው የያዝነው? ምንድን ነው የምንሰራው? ከየት ነው የመጣ ነው? አለቀ። ስለዚህ ያን ከረዳ ደግሞ በዓለም አቀፍ ቢሆን የጤና ባለሙያ የትኛውም ቦታ ገብቶ ስራ መስራት ይችላል። የሚያደናቅፍም ይኖራል ብለን አናምንም። እኛ ከየትኛውም አካል ቢሆን ማለት ነው። የልጅነት ልምሻ በሽታ በአይን በማይታዩ ረቂቅ ተህዋስያን አማካኝነት የሚተላለፍ በህፃናት እጅና እግር ላይ ጉዳት የሚያስከትል መሆኑን ያስረዱት የሕክምና ባለሙያው ህብረተሰቡ ለክትባት ዘመቻው መሳካት እንዲተባበር ሲሉም ጥሪ አሰምተዋል። ማንኛውም ማህበረሰብ ትብብር ማድረግ አለበት። አንደኛው ወላጆች ልጆቻቸውን በየትኛው መንገድ ሳይከተቡ እንዳይቀሩ ጥረት ማድረግ ቢያልፋቸው እንኳ ቤት የሌሉሁ ነው ወይም በሆነ አጋጣሚ ቢታለፉ እንኳ ከሚመለከተው እስከታች እስከ ቀበሌ አመራርና ጤና ተቋማት ጤና ኤክስቴንሽን ድረስ እዚህን ክትባት ዓላማ የማሰረት ስራ ስለተሰራ እነሱ ጋር መግባባትና ወይም መጠየቅና ክትባቱ እንዲያገኙ ማድረግ። ማንኛውም ወላጅ የማስከተብ ኃላፊነት አለበት። ከዛ ውጭ ግን ማንኛውም የመንግስት አካል ደግሞ ወይም ደግሞ ለዚህ አጋር የሆነ የህብረተሰብ አካል ሁሉ እንግዲህ የህጻናት ዋናው ክትባትን ሲሰጥ ከሞትና ከህመም ለመታደግ ስለሆነ እሱንን ተደራሽ ለማድረግ ምቹ ሁኔታዎችን መፍጠር ሁሉም አካል መፍጠር አለበት ብለን እናምናለን። በዛሬው ዕለት በተጀመረው ዘመቻ በአፋር ክልል በስድስት ዞኖዎች ውስጥ ለሚገኙ ከ364 ሺህ በላይ ሕፃናት የፖሊዮ ክትባት እንደሚሰጥ የመንግሥት ብዙሃን መገናኛ ዘግበዋል። በጋምቤላ ክልልም እንደዚሁ የልጅነት ልምሻ መከላከያ ክትባት በሁሉም የክልሉ ወረዳዎችና የከተማ አስተዳደሮች ለሚገኙ 167,000 ሕፃናት እንደሚሰጥ የክልሉ የመንግሥት ኮሚኒኬሽን ጉዳዮች ጽፈት ቤት ገልጿል። በክትባት መርሃ ግብሩ በርካታ የጤና ባለሙያዎች በሁሉም ወረዳዎችና የስደተኛ ጣቢያዎች ተሰማርተው ክትባቱን እያዳረሱ መሆናቸውን መግለጫው ጨምሮ አመልክቷል። በእንግሊዝኛው አጠራር ዋይልድ ፖስት በመባል የሚታወቀው በተፈጥሮ የሚከሰት የቫይረስ ዝርያ ኢትዮጵያን ጨምሮ ከአፍሪካ ሀገራት መጥፋቱ ማረጋገጫ በሚሰጠው ኮሚቴ ይፋ የተደረገ ቢሆንም በክትባት እጥረት ሳቢያ የሚመጣ የፖሊዮ ወረርሽኝ ግን አሁንም የጤና ስጋት ሆኖ መቀጠሉን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት መረጃ ያመለክታል። ከተቋሙ ኃላፊዎች ተጨማሪ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አድማጮቻችን ና ተመልካቾቻችን በኢትዮጵያ የፖሊዮ ክትባት የመስጠት ዘመቻ መጀመሩ የተመለከተው ዘገባ ነበር የተከታተል ነው። ዘመቻው የፖሊዮ ክትባት የመስጠት ዘመቻ የተጀመረው በትናንትናው እለት ነው የሚለው ዘገባችን ከትናንትና በስቲያ እሁድ በሚል እንዲስተካከል ከወዲ እንጠይቃለን። ወደ ቀጣዩ ዘገባ አልፋለሁ። በሊባኖስ የተስፋፋ ያለው ጦርነት የሲቪሎችን ሰቆቅ አባብሷል። በሐማስ በተመራውና በእስራኤል ላይ በተፈጸመው ጥቃት ምክንያት የተጫረው ጦርነት አንድ ዓመት ባስቆጠረበት በዚህ ወቅት በሊባኖስ ድንበር ላይ በእስራኤልና በሄዝቦላ መካከል የሚካሄደው ግጭት ተባብሶ ቀጥሏል። ግጭቱ አዲስ የሰብአዊ ቀውስ ያስከተለ ሲሆን የተባበሩት መንግስታት ድርጅት እንደሚለው ደግሞ 200,000 ሰዎችንም አፈናቅሏል። ኤቴል ቦኔት ከደቡብ ሊባኖስ የላከችውና በኤልዛቤት ቸርነፍ የቀረበውን ዘገባ እንግዶ ወልዴ እንደሚከተለው ያቀርቧል። ከአንድ ዓመት ድንበር እውቀት በኋላ በደቡብ ሊባኖስ በእስራኤል ድንበር አካባቢ ያሉ መንደሮች ወደ ወና ከተማነት ተቀይረዋል። የተሻለ ደህንነት በሚታይባቸው ስፍራዎች ደግሞ ግጭቱን በሚሸሹት ቤተሰቦች መፈናቀል ምክንያት በሰው ብዛት ተጨናንቀዋል። 200 ሰዎች ኑርባት የነበረችው ከፍርሲን የተባለችው መንደር አሁን 500 የተፈናቀሉ ቤተሰቦችን ጨምራ በማስተናገድ ላይ ነች። ፋጢማ ራማልና ቤተሰቦቿ በዚችው መንደር ጠለላ አግኝተዋል። ግጭቱ እየፈጠረ ያለው ሁኔታ ግን በማንኛውም ሰዓት እንደገና ለመፈናቀል ዝግጁ እንዲሆኑ አድርገዋል። በአንድ ወይም በሁለት ወራት ውስጥ ወደ መኖሪያችን እንመለሳለን የሚል እምነት ስለነበረን መጀመሪያ ላይ ወደዚህ ስንመጣ ሰላም ነበረን ነገር ግን ለ ሁለት ወራት ወተን መቅረታችን ከባድን የሆነብን መኖሪያችን ይናፍቀናል ወደ ቤታችን መመለስ እንፈልጋለን እንደ መሐሙድ ሐዋሲ ያሉ ሌሎች ተፈናቃይ ቤተሰቦች ደግሞ የሊባኖስ መንግስት ወደ መጠለያነት በቀየራቸው ትምህርት ቤቶች ጠለላ አግኝተዋል በድንበር ላይ ይገኝ የነበረው መኖሪያ ቤታቸው በእስራኤል የአየር ጥቃት ወድሟል። ያሉበት ሁኔታ አሳዛኝ እንደሆነ መሐሙድ ይናገራል። የምግብ ጥቅሎችን ተቀብለናል። ከመንግስት ግን የገንዘብ ድጋፍ አልተደረገልንም። የተረሳ መስሎ ይሰማናል። በእንደ አውሮፓውያን አቆጣጠር ሁለት ስድስት በነበረው ጦርነት መንግሥት ከጎናችን ነበር። የሰብአዊ ቀብሱ ላለፉት አራት ዓመታት የገንዘብ ችግር ላይ የሚገኘውን የሊባኖስ መንግስት ተፈታትኗል። የዓለም አቀፍ እርዳታው በቂ እንዳልሆነ የረዴት ሰራተኞች ይናገራሉ። ሙርዳታ ሙና በታየር ከተማ የማዘጋጃ ቤቱን እርዳታ ያስተባብራል። ዓላት ዘከርኒሆን 7 ዓይሊ ላሐድ ምን ሲኔ ለሀላ ስተላሙ ባለፈው አንድ ዓመት ሰባት ሺህ የተመዘገቡ ቤተሰቦች የምግብ እርዳታና የንጽህና መጠበቂያ ጥቅሎችን የተቀበሉት ለአራት ጊዜ ብቻ ነው። ማግኘት የነበረባቸው ግን በወር አንድ ጊዜ ነበር። በድንበሩ ላይ የሚታየውና አሁን የተባባሰው ግጭት ወደ ሁለተኛ ዓመቱ ተሸጋግሯል። ሌባኖስ ሙሉ ለሙሉ የለየለት ጦርነት ውስጥ የመግባት አደጋ ተጋርጦባታል። አሁን ለጊዜው ለቤተሰቦች ደህንነቱ የተጠበቀ መጠለያ የሆነው ስፍራ ቀጥሎ ሰዎች ሸሽተው የሚወጡት ስፍራ ሊሆን ይችላል። ኤተል ቦኔት ከደቡብ ሌባኖስ ለላከችው ዘገባ እንግዲህ ወልነኝ፣ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን የምሽቱ የመጀመሪያው አጋማሽ ቅንብሮቻችን ነው እስካሁን ስትከታተሉ የቆያችሁት። አሁን ደግሞ ዘርዘር ወዲያሉ ጉዳዮች ወደሚያስተናግደው ወደ ሁለተኛው አጋማሽ እናልፋለን። የመጀመሪያ ቅንብራችንም ሐኪሞን የጠይቁ ነው። የዛሬው ሐኪሞን የጠይቁ ትኩረት የመሙን ምልክት ሳይሆን ታማሚውን በምላት የማከም አስፈላጊነትን ይመለከታል። በሳምንታዊ ሐኪሞን የጠይቁ በሰውነት አወቃቀር በተለይም በአክርካሪ አጥንትና በአጠቃላይ የሰውነት አካላት ስራ መካከል ላለው ግንኙነት ትኩረት በሚሰጠው የካይሮፕራክቲክ ህክምና እንክብካቤ ዙሪያ ከባለሙያ ጋር የተደረገ ውይይት ይዘናል። ትክክለኛው የሰውነት ቅርጽና ቁመት የተከተለ አቀማመጥ፣ አቋቋምና አተኛኘት መሰረታዊ ነው ይላሉ። ሙያዊ ትንታኔ የሚሰጡን ህክምና አዋቂዋ ዶክተር ሰላም አክሊሉ ናቸው። ዶክተር ሰላምን ያወያያቸው የፕሮግራሙ አዘጋጅ እና አቅራቢ አሉላ ከበደ ነው። ጤና ይስጥልኝ ዶክተር ሰላም አክሊሉ። በቅድሚያ ለጊዜው አመሰግናለሁ። እኔም ደስ ብሎኛል እዚህ ስለተገኘ ዶክተር ሰላም ከህክምናው ዘርፍ ምንነትና አላማዎቹ ብንንደረደረ ምንም እንኳን የህክምና አቅርቦቱ የተለያዩ ዘርፎች ቢኖሩትም ይበልጡን አጥንትና ጡንቻ ላይ ከሚደርሱ አጥንትና ጡንቻ ላይ ከሚደርሱ ጉዳቶች ህክምና ጋር የተያያዘው ጎልቶ ስለሚታይ የህክምና ዘርፉ ምንነት በብዙዎች ዘንድ በውል አይለይም። ለመሆኑ የካይሮፕራክቲክ ህክምና ዓላማ ምንድን ነው? ስለ ምንነቱ ጨምረው ቢያስረዱን። መልካም ካይሮፕራክቲክ የሚለው የህክምና ዘርፍ መጀመሪያ በእንግሊዝኛ ብለው ኒውሮ ማስኩሎስኬለተል ስፔሻልቲ ይባላል። ይህም ማለት ምንድን ነው? የአጥንትን፣ የጡንቻን፣ የነርቭን አካቶ በተለይ በተለይ አከርካሬ አጥንት ላይ የሚያተኩር የጤና ዘርፍ ነው። አከርካሬ አጥንትን ለምን? ምናልባት እሱን ብንመለከት የአከርካሬ አጥንታችን ውስጡ ያለው ህብረ ሰረሰሩን የሚጠብቅ ነው። እና ካይሮፕራክቲክ የሚባለው ሙያ ዋና የሚያተኩረው አከርካሪ አጥንቱን ማስተካከል ነው። ለዚህ ነው የጀርባ አጥንት ነው አንድ ሰው እንኳን ሲባል መሰረታዊ ነው የሚባለውና ስፓይን ሄልት ቁልፍ ነው። መልካም ዶክተር ሰላም፣ የተለያዩ ሁኔታዎች ህሙማንም ወደ እናንተ ያመጣሉ። ቶሎ የሚታየው የጀርባ አጥንትን ጨምሮ በአካል ጉዳት በደረሰ ጊዜ መከላከል ረገድ ከመድረሱ በፊት የሚደረግ አለ ሕክምናው ተጠቃሚ ሆን የሚቻልበት መንገድ አለ። ፊት ለፊት ከሚታየ ውጭ ምንድን ነው ህሙማን ወደ እናንተ እንዲመጡ የሚያደርጋቸው ሁኔታ? በጣም በዝቶ የምናየው የወገብ ህመም፣ የአንገት ህመም ነው። ከዛ ባሻገር ደመሆን ትንሽ ከበድ እያለ የዲስክ መንሸራተት የሚባለው ምክንያቱም ከአከርካሪ አጥንቶቹ መካከል ያለው ዲስኩ ከቦታው በሚለቅበት ጊዜ ነርቭ ላይ ጫና ስለሚያመጣ ብዙ ሰዎች እክል የሚገጥማቸው በእሱ ነው። ነገር ግን እዛ ጋር ከመድረሳችን በፊት ብዙውን ነገር ልንከላከለ ይገባል። እሱ ምንድን ነው? ተክለቁመናችንን ልብ በማለት አቋማችንን፣ አቀማመጣችንን አሁን ደግሞ በተበሄ ስልክ ላይ አንገታችንን ደፍተን የምንውለውን ነገር ማስተካከል። አንገታችን እንደዚህ ባለ ቁጥር የጭንቅላታችን ክብደት ስድስት ኪሎ ያህል ብቻ ሆኖ ሳለን ልክ አንገታችን ሲታጠፍ ክብደቱ አምስት እጥፍ ያህል ይሆንና ወደ 28 ኪሎ ነው አንገቱ ላይ ጫና የሚያመጣው። 28 ኪሎ ማለት የስድስት ዓመት ልጅ አንገቱ ላይ ተሸክሞ የዋለ ሰው ማለት ነው። ስልክ ላይ ሲውል እና ቀማመጡ ነው ያንን ክብደት የሚፈጥረው ፊዚክሱ። እንደዚህ ስንል ስድስት ኪሎ ሆኖ ሳለ፣ እንደዚህ ስንል ሎዱ እዚህ ላይ የሚበዛው በአምስት እጥፍ ነው ማለት ነው። እና አንገታችን ውስጥ ዋናው ትልቁ አውቶኖሚክ ነርቨስ ሲስተሙ እዚህ ውስጥ ነው ያለው። እሱ ላይ ያንን ያህል ጫና ማምጣት ማለት ትክክል ማሰብ እንኳን አንችልም። የሚገርብ ድሮ ከሌ ማጅራት መቼ እኮ ማጅራቱን መቶት ዱብ ብሎ ሞተ። ያን ያህል ማለት ነው። አንገት ላይ ያንን ጫናና እንደሱ እንደሱ አይነት ነገሮችን መጠንቀቅ እንችላለን። በተቻለ መጠን ቀጥ ማለት አንገታችንን። የግድ ስልኩን መጠቀም አለብን፣ ኮምፒውተሩን መጠቀም አለብን ግን ከዛ በኋላ የምንሰራቸው ኤክሰርሳይሶች የካይሮፕራክተር ባለሙያ ለማግኘት የሚመጡ ሰዎች በደረሰባቸው ጉዳት ወይም ቅድም እንደገለጿቸው ግርባሀብ በምናያንገት በምን ጨምሮ ያን ፍላጎት ይዞ ሲመጣ መቼም ግድ ነውና ህክምና ውት ፈልጎ እንረዳዋለን። ነገር ግን ከዚያ በፊት አሁን መከላከል የሚደረገው ጤና ላይ ቅድም እንዳሉት አቀማመጥን አቋቋምን የሚመለከተው እንዴት ነው፣ ሰዎች ትክክለኛውን ነገር መረዳት የሚችሉት መሰረቱ ስለሌለ በመደበኛ ትምህርትም የሚሰጥ ስላልሆነ ማስተማር ማስተማር የመጀመሪያው እሱ ቢሆን ደስ ይለኛል። ልጆች ቢያውቁ አቀማመጥን፣ እቃ አነሳስን። ከባድ እቃ ስናነሳ ከጉልበታችን አጠፍ ብለን ክብደቱ ጉልበታችን፣ እግራችን ላይ እንዲሆን ከወገባችን እንዳንታጠፍ። አሁን ብዙ ጊዜ በሀገራችን ልብስ ሲያጥቡ የማይሆን አይነት አጎነባበስ አጎንብሰው የሚያጥቡ ሰዎች አሉ። ረጅም ሰዓት ነው ረጅም ሰዓት እና እንደሱ እንደሱ አይነቱን ነገሮች ልብ ማለት። አተኛኘታችን እንዴት ነው ይሄ በጎን መተኛት ነው ጤነኛ። በሆዱ የሚተኛ ሰው እንደ ቆሞ ነው ያደረው። ባካችሁ በሆዳችሁ አትተኙ። በሆድ መተኛት ተኝቶ አላደረም ማለት ነው ያ ሰው እና እሱን አይነት ነገሮች ማስታወስ፣ ትራስ ላይ መጠንቀቅ፣ አንገታችን ከፍ እራሳችን ዝቅ እንዲል ማድረግ። ይሄ የአከርካሪ አጥንት አቀማመጡን ትክክል ያደርገዋል እና እንደ እሱ አይነት ቀላል ቀላል ነገሮችን ልጆች ሲያድጉ ጀምሮ ይህን ነገር ማሳወቅ ያነሱትን ሳናልፍ አተኛኘት ያመጣ የሚችለውን ጣጣ ወይም ጥሩ ሊሆን የሚችለውን ያነጻጸሩት በሆድ መተኛትና በጎን መተኛትን ነው። መጀመሪያ ለምንድን ነው በሆድ መተኛት ቆሞ እንዳደረሰው ጥሩ መኝታ እንዳይሆን ያደረገው? ሌሎች አተኛኘቶች በጀርባ መተኛት ሊመረት ይችላል። በጎን እንደመተኛት ሁሉ የሰውነትን አቀማመጥ የምንወስኖ ማድረግ ያለብን ነገር አለ። በሆዳችን በምንተኛበት ጊዜ ወገባችን አጥንት ላምባር ስፓይኑ የሚባለው ሰስፐንድ ነው የሚሆነው ይንጠለጠላል። ይንጠለጠላል እና በሆዱ ብዙ ጊዜ ህጻናት ልጆች በሆዳቸው መተኛት ይወዳሉና ከተቻለ ሰባት ዓመት ሳይሞላቸው እሱን ነገር ማስጣል። አንዴ ሰው ከለመደ በኋላ በጣም ከባድ ነው ለማስጣል። ይገርመሃል፣ ያንን ይፈልጉታል። ሁለተኛ ደግሞ በሆድ በሚተኛበት ጊዜ አንገት በጣም ነው የሚጣመመው። ቢኮዝ እንደዚህ ተብሎ ስለሆነ የሚተኛው። ስለዚህ የአከርካሪ አጥንቱን አቀማመጥ በጣም ስለሚያጣምመው ነርፉ ላይ ያለው ጫና ተፈጥሮ አይደለም፣ በፍጹም አይደለም። አዎ በጎን መተኛት ጥሩ ነው። በጀርባ መተኛት ለብዙ ሰው ይመቻል፣ ሰውነቱ ከባድ ያልሆነ ሰው ምናልባት በጣም ወፍራም የሆነ ሰው በጀርባው ቢተኛ ወገቡ ስለሚንጠለጠል፣ ሌላ ደግሞ የወገብ ችግር ያመጣል። ወይ ከስር ትራስ ነገር ማድረግ አለበለዛ ደግሞ ጉልበቱን በደንብ ዘጠና ዲግሪ ማጠፍ ያስፈልጋል ማለት ነው። አተኛኘትን ያቀማመጡን ያህል ትኩረት ማድረግ አለብን ማለት ነው። እውነት በጣም ቀደም ብለው እንዳስረዱን ካይሮ ፕራክቲስ ከሚሰጠው አገልግሎት እየተዋሃደ ከሌሎች የሙያ ዘርፎች ጋር አብሮ የመስራት ጠባይም አለው። ዋና ዋናውን ቢነግሩን ከካይሮፕራክቲስ ሙያ ውጭ ያለ ሰው ጋር አብረው እንዲሰሩ የሚያስገድዱ ሁኔታዎች ምን አይነት ናቸው? በጣም አሁን እኛ አዲስ አበባ ከኦርቶፔዲክ ሰርጀኖች ጋር እንሰራለን። ያጠንታ አዎ የኒውሮሎጂ ነርቭ ሐኪሞች ጋር አብረን እንሰራለን። ፊዚዮተራፒ ጋር አብረን እንሰራለን። ስለዚህ ይህንን ሆለስቲክ ያደርገዋል። ኒውሮማስክሎስኬለተል ፕሮብለም ወይም ደግሞ ይሄ የጡንቻና የመገጣጠሚያ ችግር ሰማንያ ከመቶ ያህል ወደ ክሊኒክ የሚያስኬደው ነገር እሱ እየሆነ ነው። ወገቤን፣ አንገቴን፣ ጉልበቴን የማይልኮ የለም አሁን የተለመዱ ነገሮች አሉ እንደ መንስኤ የሚታዩ አዎ፣ ከባድ ስራ መስራት እነሱ እነሱ አይነቶች ኖረው ሳለ የሚገርምህ በጣም በጣም ለብዙ ጊዜ ሳይታወቅ የኖረ አመጋገባችን አመጋገባችን በጣም ትልቅ ችግር እያመጣ ነው፣ መገጣጠሚያ ላይ በተለይ በተለይ ዘይት ዘይት ማቁላላት። የእኛ አገር ምግብ ብዙ ሰዓት ይቁላላልና ዘይት ሲቁላላ ኦክስዳይዝ ያደርጋል። ከዘይትም ደግሞ በተለይ የረጋው ዘይት ደግሞ የበለጠ የረጋው ዘይት ደግሞ የሚገርምህ ፕላስቲክ ማለት ነው። ሰውነታችን ውስጥ ገብቶ ሰውነታችን ማውጣት አይችልም። ስለዚህ መገጣጠሚያ ውስጥ ነው የሚቆየው። ኦክሲዴሽን የሚባለውን ነገር ትንሽ ባስረዳ፣ ብረት ብረት አሁን ትንሽ ውሃ ነክቶት ውጭ ሲያደር አንድ የሆነ ቡና አይነት ነገር ክርፍርፍ የሚሄድ ዝገት፣ ያ ነው ኦክሲዴሽን። የሚገርምህ ሽንኩርትና ዘይት ስናቁላላ በአይናችን አናየውም እንጂ ያድስ ዝገት ነው። ውስጥ ካለው ለጤና መጥፎ ነገር ነው። እንዴት አድርገን አሁን ይሄንን እያወቅን ባህላችን እንዴት እንደምናስለውጥ ደግሞ ሰውነት ላይ በደንብ ይሰማል። ሰውነት ውስጥ ዝገት ያህል የሚፈጠርበት ሁኔታ ማስወገድ የሁሉ ምርጫ ይመስለኛል። ዶክተር ሰላም ታዳጊ ልጆች በዚህ በእርሶ ሙያ የሚረዱበት ሁኔታ ሲፈጠር፣ አረጋውያንና አዛውንቶች የሚረዱበት ሁኔታ ሲፈጠር፣ አንድም በማለዳ ድሜ ያሉት አጥንታቸው ገና ያልጠነከረ እንደ ልብም ነገሮችን መቋቋም የማይችሉበት ነው። በእርጅናውም እድሜ እየተዳከመ የሰውነት ሁኔታ ነው የሚኖረው። ቅድም ያሏቸው ብዙ ፈተናዎች በብዙ አመታት ውስጥ ተሸክሞት የሚመጡት ስለሆነ እንዴት ነው የሚረዱት እነኚህ ጫፍና ጫፍ ያሉ የእድሜ ክፍሎች? ህጻናቶቹን በቀላሉ በትንሹ ማስተካከል የሚቻልበት መንገድ አለ። እንደውም ለዚህ ነው ቀጥ ከልጅነት የሚለውን ካምፔን የምንሰራው በተቻለ መጠን ትምህርት ቤት ውስጥ ልጆች አስር ዓመት አስራ ሁለት ዓመት ሲሆናቸው አከርካሪ አጥንታቸው አቀማመጡን በስፖርት አስተማሪዎች በኩል ቼክ እንዲደረግ እንመክራለን እና ትክክል ያልሆነውን ብናገኘው የተሻለ በጊዜ ልናስተካክለው እንችላለን እና ብንበዛ በዚህ ሙያ ላይ ያለን ሰዎች ሀገራችን፣ ይሄንን እመኛለሁ። እንደዚሁም ደግሞ ሜለገፉ ሰዎችም የአከርካሪ አጥንትን ማስተካከልና የመገጣጠሚያን እንቅስቃሴ ማዘውተር ሌላ ጥቅም አለው በጣም እና እሱንም እመክራለሁ። በርካታ ያሉ ቁም ነገሮችን ያካፈሉን አድማጭ ተመልካቾቻችን የሚጋሯቸው በእለት ተእለት ህይወታቸው ከጤናቸው ጋር የሚያዛምዷቸው ቁም ነገሮች ናቸው። መሰል የሶሙያ የሚመለከቱ ጥያቄዎች ዘም ወደፊትም እንደምናገኘው ተስፋ አረጋለሁ። ዶክተር ሰላም አክሊሉ ለአሁኑ አመሰግናለሁ። እግዜ ውስጥ አመሰግናልን ወንድም። መልካም ሳምንታዊውን የሀኪሞን የጠይቁ ዝግጅታችን ነበር። ተካክለን የተመለስ ነው አሁን የምሽቱ የመጨረሻ ዝግጅታችን ወደሆነው የመካከለኛው ምስራቅ ግጭትና የአፍሪካ ቀንድ ሁኔታን የተመለከተው ዘገባ እናልፋለን። በመካከለኛው ምስራቅ ያለው ጦርነት ተከትሎ የአውቲ ታጣቂዎች በቀይ ባህርና አካባቢው ላይ በመርከቦች ላይ የሚያደርሱት ጥቃት መጨመሩ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራትን ስጋት ውስጥ የጣለ መሆኑን ምሁራን ተናግረዋል። ዓለም አቀፉ ማኅበረሰብ ትኩረትንም መካከለኛው ምስራቅ ላይ በመሆኑ የሱዳን ጦርነትን ጨምሮ አፍሪካ ቀንድ ላይ ያሉት ችግሮች ትኩረት እንዲቀንስ አድርጓልም ይላሉም። ኢትዮጵያን ጨምሮ የቀጠናው ሀገራትም ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸውን መክረዋል። እንደሚከተለው ይቀርባል። አንድ ዓመት ያስቆጠረው በእስራኤልና በጋዛ የሐማስ ታጣቂዎች መካከል የተፈጠረው ግጭት አድማሱን እያሰፋ ወደ ሊባኖስና ኢራን የተሻገረ ጦርነት ሁኗል። ኢራን ማክሰኞ ዕለት ወደ 200 የሚደርሱ ሚሳይሎችን ወደ እስራኤል ካስወነጨፈች በኋላ በአካባቢው ያለው ውጥረት ተባብሶ ቀጥሏል። በውጭ ጉዳይ የዲፕሎማሲና ዓለም አቀፍ ግንኙነት ምርምር ኢንስቲትዩት ዋና ተመራማሪ ዶክተር ዳርስ ከዳር ታየ የሐማስ ታጣቂዎች የዛሬ ዓመት በእስራኤል ላይ ጥቃት መሰንዘራቸውን ተከትሎ የተከሰተው ግጭት በቀጠናው ብቻ የተወሰነ እንደሚሆን ቢገመትም፣ አሁን ግን የቀይ ባህር አካባቢን ጨምሮ እየሰፋ መጥቷል ይላሉ። እስራኤልና የጋዛ ጦርነት ተብሎ የተጀመረው አሁን አድማሱ የሰፋው እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽዬ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው። አፍንጫችን ስር ስልህ ቀይ ባህር፣ የቀይ ባህር የደቡብ ጫፍ ይሄ ላይ ነው የመጣው የሀውቲ ታጣቂዎች ማለት፣ በየመን ኮስታል ኤሪያ እና በዚህ በአፍሪካ ቀንድ ኮስታል ኤሪያ መካከል ያለው እርቀት ምናልባት ሰላሳ ኪሎ ሜትር ያህል ነው የውሃ አካል ላይ ያለው በኪሎ ሜትር ሲለካ እርቀቱ ማለት ነው። እና የእነዚህ የታጣቂዎች እንቅስቃሴ የዓለም አቀፍ ሺፒንግ እንቅስቃሴውን ሲያውክ ጥቃት ሲፈጠር ምን ሲል ለእኛ በጣም ቅርብ ነው። ወዴት ሊሄድ ይችላል? ይሄ ዳይናሚክስ ብለን ስናስብ ከዚህ ችግር እኛም የማናመልጥ መሆናችንን የተረዳንበት ነው ብዬ እወስዳለሁ። ማለት ቀጥታ ራሱ የጦርነቱ ቀጠናም ወደዚህ አካባቢ እንደመጣ አይተናል። ዶክተር ዳር እስከ ዳር ወደ ቀይ ባህር የተስፋፈው የመካከለኛው ምስራቅ ግጭት በኢትዮጵያ መርከቦች ላይ ጨምሮ በቀጠናው ላይ ይዞ ስለመጣው የፀጥታና ደህንነት ስጋት እንደሚከተሉ ያብራራሉ አሁን ለምሳሌ ቀይ ባህር ላይ የሀውቲ ጥቃት አለ ማለት አንተ ለመርከቦችህ የምታደርገው የሴኪሪቲ ጫና ይኖርብሃል ማለት ነው ከዚህ በፊት ብለህ ስትነግድ የነበርክ ከሆነ አሁን መርከብ ላስነሳ ነው ብለህ ለሀውቲዎች መናገር ሊጠበቅብህ ይችላል። ወይንም ይሄ መርከብ የኔ ነው የኔ ሸቀጥ ነው ያለበት ብለህ ኮሚኒኬት ማድረግ ይጠበቅብሃል። ኮስ ኤት ዘ ሴም ታይም የወዳጅ አገራት መርከቦች እንዳይተላለፉ እየተደረገ ነው። ከዛ በተረፈ ደግሞ ዛሬ ባህር ላይ የሚተኩሱ ነገ ወደዚህ ወደ መሬት አለመተኩሳቸውን እርግጠኛ መሆን አንችልም። ኤኒዌይስ እየተወሳሰበ መጥቷል። እሱ ብቻ አይደለም። የዓለም ትኩረት አሁን የአፍሪካ ቀንድ ላይ ያሉ ችግሮች እንዲረሱና ሙሉ ትኩረት ወደ መካከለኛው ምስራቅ እንዲሆን አድርጓል። እዚህ ቀጠና ላይ አሁን የሱዳን ችግር በጣም ዓለም አቀፋዊ ትኩረት የሚፈልግ ነበረ፣ ግን ኦልሞስት የተረሳ ሆኗል። ጦርነት ላይ ነው ያለው። ሶማሊያ የአትሚስ የቆይታ ጊዜ አሁን ዲሴምበር ላይ ነው የሚያልቀው። ብዙ ውይይቶች መደረግ ነበረባቸው ፖስት አትሚስ ሁኔታ ምንድን ነው መሆን አለበት የሚለው ከአጋር ሀገራት ጋር ብዙ ውይይት መደረግ ነበረበት። ነገር ግን አሁን የዓለም ትኩረት ወደዛ የዞርበት ሁኔታ አለ እና ቀጠናው ላይ ያሉ ችግሮች አሁን ሰከንደሪ ግሎባል ኢሹ ወይም ተሪሼሪ እንዲሆኑ፣ ሶስተኛ ደረጃ አራተኛ ደረጃ እንዲሆኑ እያደረጋቸው ነው እዛ አካባቢ ያለው ጦርነት ብለን መውሰድ እንችላለን። በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው አሁን በመካከለኛው ምስራቅ እየተፈጠረ ያለውን ሁኔታ የአፍሪካ ቀንድ ሀገራት መሪዎች በጥንቃቄ ሊይዙት እንደሚገባ ይገልጻሉ። የአፍሪካ ቀንድ ምን ጉዳት ያመጣል ብሎ ቁጭ ብሎ መሰላሰል አለበት። በእኔ ግምት እስካሁን እንግዲህ ካርቱም በራሱ የውስጥ ችግር ተጠምዷል። ሶማሊያ ውስጥ ጅምር ተምዷል እኛም ሀገር ቢሆን ኢትዮጵያ እኛ በግንባታ እና የውስጡ ሰላም ለማውረድ ጥረት በሚደረግበት ጊዜ ይሄ መከሰቱ ያንን ትልቁን ግባችንን እንዳንደርስበት የሚያደርግ ይመስለኛል እና በሩቅ ማየት ያለብን ይመስለኛል፣ በስፋት ማየት አለብን ይመስለኛል። እስራኤል በጋዛ በሐማስ ታጣቂዎች ላይ የከፈተችውን ወታደራዊ ዘመቻ በማስፋፋት ባለፉት ሳምንታት በሊባኖስ ባደረሰቻቸው የአየር ጥቃቶች በኢራን የሚደገፈው ህዝቦላ መሪን ሐሰን ናስረላን ጨምሮ በርካታ የቡድኑ አመራሮችን መግደሏን አስታውቃለች። ሊባኖስን ጨምሮ መካከለኛው ምስራቅ በርካታ ኢትዮጵያውያን ለሥራ የሚኖርበት አካባቢ መሆኑ የሚናገሩ ዶክተር ዳርስ ከዳር ታይም ጦርነቱ የዜጎችን ደህንነትም አደጋ ላይ ጣለ ሆኗል ይላሉ። ብዙ ዜጎች አሉን መካከለኛው ምስራቅ ከነዛ መካከል አንዱ ሊባኖስ ነው። እነዚህን ዜጎች ደህንነት ሁኔታ አሳሳቢ ነው ማለት ነው። ምናልባት አስታውስ ከሆነ ከዚህ በፊት ዜጎችን ከሳዑዲ የማስወጣት ብዙ እንቅስቃሴ ሲደረግ በጣም ከፍተኛ የሆነ ጫና የስራ ጫና ሲፈጥር የነበረ ነው። አሁን ምናልባት ጦርነቱ ሊባኖስ ላይ የሚቀጥል ከሆነ ተመሳሳይ ችግር መከሰቱ አይቀርም እና ይሄ ዜጋ መመለስ የሚለው ብቻም ሳይሆን ከተመለሱ በኋላ እዚህ የነሱ ላይቪሊሁድ ሁኔታ ማሳሳቢ ነው። ሌላው ደግሞ መካከለኛው ምስራቅ ማለት ከኢትዮጵያ ጋር ጥሩ አሁን ኢኮኖሚ ግንኙነት ያለበት አካባቢ ነው። ጥሩ የኢትዮጵያ ኤክስፖርት የወጪ ንግድ መዳረሻ የሆነ የመጣ አካባቢ ነው። ከመካከለኛው ምስራቅ ብዙ ነገር እናስገባለን እና ይሄ አሁን በጦርነቱ ምክንያት አደጋ ውስጥ ሊገባ እንደሚችል መገመት ይቻላል። ኢትዮጵያ ከአፄ ኃይለ ሥላሴ ዘመነ መንግስት ጀምሮ በመካከለኛው ምስራቅ ጉዳይ የገለልተኝነት አቋም እንደምታራምድ የሚናገሩት አምባሳደር ተፈራሻውል በበኩላቸው አሁንም ይህንን አጠናክሮ ማስቀጠል ይገባል ይላሉም። እንግዲህ ብልጥ የሆኑት በአፍሪካ ቀንድ ያሉ አካባቢዎች ወዲህም ወዲያም ሳያደሉ፣ በጥንት ጊዜ በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ የገለልተኛ ሀገሮች ማህበር ነበር። አሁን ተዳክሟል። ማርሻል ቲቶ፣ ኔህሩ እና ጃንሆይ ያን ጊዜ አንድ ላይ ሆነው ምንድነው ያደረጉት? የገለልተኛ ሀገሮችን አቋም ያዙ። ገለልተኛ ሀገሮቹ ከሁሉም ጋር መስራት ይችላሉ። አሁንም እነሱ እርስ በርስ ሊጋጩ እንጂ አውሮፓም አሜሪካም መካከለኛ ምስራቅ ያሉት በሁለትዮሽ ግንኙነት እኛ የራሳችንን ነፃነት መጠበቅ አለብን። ይህን በምናደርግበት ጊዜ ሚዛናዊ አካሄድ ልንሄድ እንችላለን። ዶክተር ዳር እስከዳርም ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው ይመክራሉ። የእኛ ቀጠና እኛ የምንገኝበት የአፍሪካ ቀንድ ወደዛኛው ግጭት ተስቦ እንዳይገባ የመከላከል ስራ መስራት ነው። አይቲንክ ትልቁ ነገር እሱ ይመስለኛል ማለት እንደዚህ አይነት ግጭቶች ሲመጡ አንዳንድ ጊዜ ከስሜትም ሊሆን ይችላል አንዳንዴ ወይንም ካልተጠበቁ ትሪገር የሚያደርጉ ምክንያቶች የተነሳ አንዳንድ ሀገራት ተስበው ወደዛ ሊገቡ የሚችሉበት ሁኔታ ይኖራል በእርግጥ አካባቢያችንና መካከለኛው ምስራቅ የባህል የሃይማኖት የምንት መመሳሰል ስላለው ወደዛ የመሳብ ነገር ሊኖር ይችላል እና ኢትዮጵያ በዚህ በቀጠናው ላይ ዋና ተዋናይ እንደመሆኗ አካባቢው ወደ መካከለኛው ምስራቅ ግጭት ተስቦ እንዳይገባ ያሉ ቀዳዳዎችን ሁሉ የመድፈን ስራ ይጠይቃል። አንደኛው እሱ ነው። ምናልባት እዚህ አካባቢ ያሉ አሸባሪ ድርጅቶችም እኛም ወንድማማቾች ነን፣ አጋሮች ነን በሚል ጥቃት እንዳይፈጽሙ ይሄን ይሄንን ነገር ቀድሞ መከላከል፣ በር መዝጋት ያስፈልጋል ብዬ አስባለሁ። በቀጠና መካከል ደግሞ ምናልባት ኢጋድንም ጨምሮ አዳዲስ የግንኙነት እና የመረጃ መለዋወጫ እድሎችን እየከፈቱ ምን ማድረግ አለብን እንዴት እንንቀሳቀስ የሚሉ ነገሮችን የአካባቢው ሀገራት መስራት አለባቸው ብዬ አስባለሁ። ምክንያቱም አሁን ኤመርጀንሲ ሁኔታ ላይ ነው ያለ ነው። ጦርነቱም እየሰፋ ስለሆነ ወደዚህ ቀጠና እንዳይመጣ ምን እናድርግ የሚለውን በቅርበት መከታተልና መነጋገር ያስፈልጋል ብዬ እመክራለሁ። እንደ አውሮፓውያን አቆጣጠር ጥቅምት 7 2023 የሐማስ ታጣቂዎች ወደ እስራኤል ዘልቀው በመግባት 1200 እስራኤላውያን የተገደሉበትን የሽብር ጥቃት ማድረሳቸውን ተከትሎ ሁኔታው ወደ ከፋ ግጭት ተባብሶ የበዙት ፍልስጤማውያን የሆኑ ከ40ሺ በላይ ንጹሃን ሰዎች እልቂት አስከትሏል። አሁንም ያልበረደው ይህ ጦርነት መላውን የመካከለኛው ምስራቅ ክልል እንዳያቀጣጥልም ስጋትን ደቅኗል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጆቻችን የምሽቱ የአሜሪካ ድምጽ ዝግጅቶቻችን እነዚህ ነበሩ። አስማማየኑ እያስተናገድኳችሁ ምሽቱን ከእናንተ ጋር አብሬያችሁ አመሸውኝ። በስቱዲዮ ቅንብሩን ንጉሴ ታምሬ፣ እንዲሁም የፕሮግራሙ አዘጋጅ ቆንጂት ታዬ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት እንላችሁ